ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጳጉሜ 3 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። የዚህ ምሽት አስተናጋጆቻችሁ ኒያዳኔ ፍስሐዬና እኔም ሶሎሞን አባተ ነን። በቅሊንጦ ማረሚያ ቤት ቅዳሜ ዕለት በደረሰው የእሳት ቃጠሎ ጉዳት ያልደረሰባቸው እስረኞች ስም ዝርዝር የማረሚያ ቤት ሠራተኞች ስብሰባው ላይ እንዳነበቡላቸው የታሳሪ ቤተሰቦች ተናግረዋል። ሊሱ ወጣ። ለሁሉም ሰው ተነበበ። ስራ በጣም ስለበዛብን ቅዳሜ ጧት መጣችሁ ማየት ትችላላችሁ አሉ። ይህን ያህል ቀን ቆይቶ እዚሁ ናቸው ያሉ በማለታቸው እኔ በጣም አዝኛለሁ። ከእስረኞች ቤተሰቦች የሁለቱን አስተያየት ነው የሰማችሁት። በአብይ ርዕስ ዘገባለን። ዓለም አቀፍ መርማሪዎች ወደ ሀገር እንዲገቡ የአፍሪካ ኅብረት ላቀረበው ጥያቄ መንግሥት መልስ ሰጥቷል። ሀገራችን የተፈራረመቻቸውን አጠቃላይ ዓለም አቀፍ ሕጎችን መሰረት በማድረግ ማጣራት የሚችል እንደ ሀገር ገለልተኛ ተቋም ጭምር ነው እንደ ሀገር ያለንና የኢትዮጵያ ሰብአዊ መብት ኮሚሽን ከዚህ ቀደምም ግራስሩቱ ላይ ወርዶ በማጣራት በመፈተሽ ፋክቶችን ያወጣበት ሁኔታ ነው ያለው። አቶ መሐመድ ሰይድ የመንግስት ኮሚዩኒኬሽንስ ጉዳይ ጽህፈት ቤት ቃል አቀባይ ናቸው። ዘገባው በመጽሄት ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን። የኢትዮጵያ መንግሥት የጸጥታ ኃይሎቹ በኦሮሚያና በአማራ ክልሎች እና በሌሎችም አካባቢዎች የሚወስዷቸውን ከመጠን ያለፉና አስፈላጊ ያልሆኑ እስከ ግድያ የሚደርሱ እርምጃዎቻቸውን በአስቸኳይ እንዲያስቆም ጥሪ እንዲተላለፍለት የሰብአዊ መብቶች ተሟጋች የሆኑ ተቋማትና ቡድኖች ዛሬ ጠየቁ። አስራ አምስት ዓለም አቀፍ ድርጅቶችና ተቋማት ለተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት ባስገቡት ደብዳቤያቸው ካሰፈሯቸው ስድስት ጥያቄዎች መካከል መንግሥቱ በተቃውሞዎች ወቅትና ከዚያም በኋላ በዘፈቀደ ያሰራቸውን ጋዜጠኞች፣ የሰብአዊ መብቶች ተሟጋቾች፣ የተቃዋሚ ፖለቲካ ድርጅቶች መሪዎችና አባላት እንዲሁም በሰልፎች ላይ የተሳተፉትን ያለድርድርና በአፋጣኝ እንዲፈታ ምክር ቤቱ የኢትዮጵያን መንግሥት እንዲጠይቅ አሳስበዋል። በተጨማሪም የተባበሩት መንግስታት ድርጅት ልዩ ምርመራ ቡድኖች ወደ ሀገሪቱ እንዲገቡ ለቀረቡለት ጥያቄዎች መንግስቱ አዎንታዊ መልስ እንዲሰጥ እንዲሁም ዓለም አቀፍ የሆነ ጥልቀት ያለው ነጻና ከወገንተኝነት የጸዳ ግልጽ ምርመራ እንዲካሄድ ፈራሚዎቹ ድርጅቶች አሳስበዋል። በሀገሪቱ ውስጥ ለተፈጸሙ የሰብአዊ መብቶች ረገጣዎች ተጠያቂ ናቸው የሚባሉ ዓለም አቀፍ ህግጋትንና ደረጃዎችን በጠበቀ ሁኔታ እንዲጠየቁና በነጻ ፍትህ እንዲዳኙ ማረጋገጫ እንዲሰጥ የሚሉና ሌሎችም ጥያቄዎች ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ዛሬ ያስገቡት ድርጅቶች ጠይቀዋል። ደብዳቤውን የፈረሙት አምነስቲ ኢንተርናሽናል ኢትዮጵያ ውስጥ ለሰብአዊ መብቶች መከበር የሚሟገቱ ማህበር፣ ሲቪከስ በሚል ምህጻር የሚጠራው የአለም የዜጎች ተሳትፎ ጥምረት፣ የሲቪል መብቶች ዘቦች፣ እንዲሁም ለዘቦች ዘብቁሙ የሚባለው ተቋም፣ የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብቶች ተሟጋቾች ፕሮጀክት፣ የኢትዮጵያ ሰብአዊ መብቶች ፕሮጀክት፣ የሰብአዊ መብቶች ዓለም አቀፍ ፌዴሬሽን፣ የሰብአዊ መብቶች ተነሳሽነት ድርጅት፣ ፍሪደም ሃውስ፣ የግንባር መስመር ተከላካዮች፣ የደህንነት ጥበቃ ኃላፊ ዓለም አቀፍ ኃላፊነት ዓለም አቀፍ ደህንነት ሂዩማን ራይትስ ዋች የሰብአዊ መብቶች ዓለም አቀፍ አገልግሎት ድንበር የለሽ ሪፖርተሮች የስቃይ አያያዝ ተቃዋሚ ዓለም አቀፍ ድርጅት ናቸው። ኢትዮጵያ የሰብአዊ መብቶች ምክር ቤቱ አባልና ምክትል ፕሬዚደንት በመሆኗ የሰብአዊ መብቶችን ጥበቃ ከፍተኛ ደረጃ ልታሟላ የሚጠበቅበት ሀገር መሆኗን የሚያስታውሰው ይህ ጥያቄ በመንግሥታቱ ድርጅት ጠቅላላ ጉባኤ ውሳኔ 6 0 ሕዝባር 251 ኦፒ ዘጠኝ መሰረት ሙሉ በሙሉ መተባበር እንደሚኖርባት ያሳስባል። ደብዳቤው በሀገሪቱ ውስጥ ተፈጽመዋል የሚላቸውን ግድያዎችና ስርዓቶችን ቦታና ሁኔታ ይናገራል። የኢትዮጵያን መንግስትና የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤትን ምላሾች ለማግኘት ጥረቶች እያደረግን እንገኛለን። ተጨማሪና ዝርዝር ዘገባ በነገው ምሽት እናቀርባለን። የደቡብ ሱዳን የፖለቲካ ተቃዋሚዎች የዩናይትድ ስቴትስ ባለስልጣኖች የቀድሞው የሀገሪቱ ምክትል ፕሬዚዳንት ወደ ሀገራቸው እንዳይመለሱ ያቀረቡትን ሀሳብ አልተቀበሉም። የሱዳንና የደቡብ ሱዳን ልዩ የዩናይትድ ስቴትስ ልዑክ የሆኑት አምባሳደር ዶናልድ ቡት ትላንት በአሜሪካ የህግ መምሪያ ምክር ቤት በውጭ ጉዳይ ኮሚቴ ቀርበው በሰጡት መግለጫ በሀገሪቱ አለመረጋጋት በመቀጠሉ ባለፈው ሐምሌ ወር ላይ ከሀገራቸው የሸሹት ሪያክ ማቻር መመለስ የለባቸውም ብለዋል። ከዚያ በኋላ ደግሞ አምባሳደሩ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ መጠይቅ የደቡብ ሱዳን ፕሬዝዳንት ሳልቫኪርና ማቻር ስለማይተማመኑ በዓለም እጅግ አስከፊ ከተባሉት አንዱ የሆነ ሰብአዊ ቀውስ ተፈጥሯል ብለዋል። ሳልቫኪርና ማቻር አብረው ሊሰሩ እንደማይችሉ ግልጽ ነው። ሁለቱ ሰዎች ስለማይተማመኑ የጸጥታ ኃይሎቻቸውን በመዲናይቱ እስካሰፈሩ ድረስ የጸጥታ ኃይሎቹ በከተማይቱ አብረው ሊኖሩ እንደማይችሉ አረጋግጠዋል ብለዋል አምባሳደር ቦት ጁባ ላይ ውጊያ የተነሳውም በዚያ ምክንያት ነበር። ወደ ግጭት እንዲመለሱም አንፈልግም ሲሉ አምባሳደሩ አክለዋል። ሪት ሞችታንግ የተባሉ በሰሜን አሜሪካ የተቃዋሚው ኃይል ተወካይ በአምባሳደር ቦት አባባል ደስተኛ እንዳልሆኑ ገልጸዋል። አባባላቸው የሰላም ስምምነቱን መፍረስ ይደግፋል ብለዋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አሜሪካ ከደቡብ ምስራቅ እስያ ክልል ህዝብ ጎን መቆሟን እንደምትቀጥል ለአካባቢው ሀገሮች መሪዎች ግልጽ ማድረጋቸውን ዛሬ አመልክተዋል። ፕሬዚደንት ኦባማ የፊታችን ጥር አጋማሽ ላይ በሚያበቃው የስልጣናቸው ዘመን በደቡብ ምስራቅ እስያ የዩናይትድ ስቴትስ ፖሊሲ ሚዛን ማስተካከል ቅድሚያ እንደሚሰጠው ገልጸዋል። የሚተካቸው ሰውም እንደሚቀጥልበት ተስፋ እንዳላቸውና እንደሚጠብቁም ጠቁመዋል። ፕሬዚደንቱ ሪፖርተራችን ሪቻርድ ግሪን ያጠናቀረው ዘገባ አለ። አዲሱ አበባ ያቀርበዋል። ፕሬዚዳንት ኦባማ ዛሬ ላኦስ፣ ቬትናም ውስጥ ባደረጉት ንግግር ፒዮንግያንግ ስለ ኒኩሌር መሳሪያዋ ለመደራደር ወደ ውይይት ጠረጴዛ እስከምትመለስ ድረስ ዩናይትድ ስቴትስ የኢኮኖሚ ቅጣቷን ትቀጥላለች ብለዋል። ከፒዮንግያንግ ጋር ፍጥጫ ውስጥ ለመግባት ሰበብ ፈልገን አይደለም። ሆኖም ሀገሪቷ ዓለም አቀፋዊ ግዴታዋን እንድትወጣ ዲፕሎማሲ ያስገድዳታል። አገሪቱ ግን እነዚህን ዓለም አቀፍ ግዴታዋን ወደ ጎን ከመተዋን በላይ ወደፊትም ቢሆን ምንም አዲስ የውይይት ሰነድ ቢቀርብላት የመደራደር ፍላጎት አታሳይም። ፕሬዚዳንት ኦባማ ይህን የተናገሩት በደቡብ ምስራቅ እስያ ጉብኝታቸው ማብቂያ ላይ ሲሆን አስር አባላት ባሉት የደቡብ ምስራቅ እስያ አገሮች ጉባኤ ላይ ተገኝተዋል። በዚያ ጉባኤ ላይ ባደረጉት ንግግርም ቻይና በደቡብ ቻይና ባህር የድንበር ይገባኛል ጥያቄ ማቅረብ እንደማትችል ባለፈው ሐምሌ ወር ዓለም አቀፍ ሸምጋይ አካል ያሳለፈውን ውሳኔ አስታውሰዋል። በቀረው የፕሬዚዳንትነት ጊዜያቸውም አገራቸው ለደቡብ ምስራቅ እስያ አገሮች ፖሊሲ ቅድሚያ እና ትኩረት እንደምትሰጥ ተናግረዋል። ፕሬዚደንት ባራክ ኦባማ የፊሊፒንስ ፕሬዚደንት ሮድሪጎ ዱተርቴ የተናገሩት ነገር ዩናይትድ ስቴትስ ከሀገሪቱ ሕዝብ ጋር ባላት ግንኙነት ላይ ተጽዕኖ አይኖረውም ብለዋል። ሁለቱ መሪዎች ትላንት ለላኦስ በተደረገው የደቡብ ምስራቅ እስያ ሀገሮች የእራት ግብዣ ላይ ለአጭር ጊዜ በተገናኙበት ወቅት ለሰላምታ እንደተጨባበጡ ኦባማ ተናግረዋል። ዱተርቴ በህገ ወጥ ሱስ አስያዥ መድኃኒት ንግድ በተሰማሩ ሰዎች ላይ በወሰዱት ከባድ እርምጃ ምክንያት ፕሬዚደንት ኦባማ እንዳይነቅፏቸው ሲያስጠነቅቁ ፕሬዚደንት ኦባማን የውሻ ልጅ ብለዋቸዋል። በዚያ ምክንያትም ባለፈው ረቡዕ በላኦስ ከዱተርቴ ጋር ለመነጋገር ይዘውት የነበረውን ቀጠሮ ሰርዘዋል። ዱተርቴ ወደ ኋላ ጸጸታቸውን ገልጸዋል። ዱተርቴ በህገ ወጥ ንግዱ ላይ በከፈቱት ዘመቻ ካለፈው ነሐሴ ወር አንስቶ ሁለት ሺህ ሰዎች ሞተዋል። ፕሬዚደንት ኦባማ አያይዘውም ዱተርቴ እንዲህ አይነቱን አነጋገር በርዕሰ ሊቃነ ጳጳሳቱ ላይ ሳይቀር ደጋግመው የሚጠቀሙበት ስለሆነ በእኔ በግሌ ላይ ያነጣጠረ አድርጌ አልወስደውም ብለዋል። ይልቁንስ የኔ እና የሳቸው ቡድኖች ስለ ተለያዩ ጉዳዮች ለመነጋገር እንዲገናኙ ሀሳብ አቅርቤያለሁ ብለዋል ፕሬዚደንት ኦባማ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ላኦስ ሆነው ዶናልድ ትራምፕ የዩናይትድ ስቴትስ ጦር ኃይሎች ጠቅላይ አዛዥ የመሆን ብቃት የላቸውም ብለዋል። ፕሬዚደንቱ ይህን ያሉት በሀገሪቱ ሪፐብሊካን ፓርቲውን ወክለው ለፕሬዚደንትነት የሚወዳደሩት ትራምፕ የሩሲያው ፕሬዚደንት ቭላዲሚር ፑቲን ከኦባማ የተሻሉ መሪ ናቸው ላሉት ምላሽ በሰጡበት ወቅት ነው። እኚህ ሰውዬ የዩናይትድ ስቴትስ ፕሬዚደንት የመሆን ብቃት የላቸውም በተናገሩ ቁጥር ብቃት እንደሌላቸው ራሳቸው ያረጋግጣሉ ብለዋል ፕሬዚደንቱ። ትራምፕ ትናንት ምሽት ላይ በአገር አቀፍ ደረጃ በታየ የፕሬዚደንታዊ ተወዳዳሪዎች መድረክ ላይ ወይም የሀገሪቱ የጦር ኃይሎች ጠቅላይ አዛዦች መድረክ ተብሎ በሚጠራው ስፍራ ቀርበው ፑቲን ከፕሬዚደንታችን በጣም የተሻለ መሪነትን አሳይተዋል ብለዋል። ዴሞክራቲክ ፓርቲውን ወክለው የሚወዳደሩት ሂለሪ ክሊንተን ደጋፊ የሆኑት ፕሬዚደንት ኦባማ አንድ ፕሬዚደንት የሚናገረውን ማወቅ ይኖርበታል። የምትናገረው ነገር ታስቦበት የሚወጣና ሊተገበርም የሚችል ፖሊሲን የሚያንጸባርቅ መሆን አለበት ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 በ12110 በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጳጉሜ 3 2008 ዓ ም ምሽት ፕሮግራም ነው። በቅሊንጦ ማረሚያ ቤት የተገደሉ እስረኞች አስክሬን ምርመራ ተደርጎበት የአሟሟታቸው ሁኔታ እንዲጠራና ውጤት ለሕዝብ አስቸኳይ እንዲገለጽ በለንደን ከተማ የሚኖሩ ኢትዮጵያውያን ዛሬ ጠዋት በዚያ ለሚገኙ ኢትዮጵያ ኤምባሲ ጥያቄ ማቅረባቸውን ገለጹ። ሊያናግሩን ፈቃደኛ አልነበሩም። አምባሳደሩም የተመቀባቸው የህይወት ሰራተኞች መልእክቱን አድርሰው እነሱ ወደታ ተመልሶ መልሱ ሊነበሩ አልቻሉም። ማንም አላናገርም። አቶ ደረጀ ደስታ ይባላሉ። ከተቃውሞ አቅራቢዎቹ አንዱ ናቸው። አንድ ስማቸውን መግለጽ ያልፈለጉ የኤምባሲው ሰራተኛ ለህገ ወጦች ምላሽ መስጠት አስፈላጊ አይደለም ብለዋል ለአሜሪካ ድምፅ። ዝርዝሩ በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ቅዳሜ ነሐሴ 28 ቀን በቅሊንጦ ማረቢያ ቤት በደረሰው የእሳት ቃጠሎ ጉዳት ያልደረሰባቸው እስረኞች ጉዳት ያልደረሰባቸው እስረኞች ስም ዝርዝር ዛሬ እንደተነገራቸው ቤተሰቦች ለአሜሪካ ድምፅ ተናገሩ። በዝርዝሩ ውስጥ የሟቾች ማንነት እንዳልተካተተ ቤተሰቦች ጨምረው ገልጸዋል። የኢትዮጵያ መንግስት በእሳቱ 23 ሰዎች እንደሞቱ ይፋ ማድረጉ ይታወሳል። ጽዮን ግርማ ዝርዝር አላት። በቂሊንጦ ማረሚያ ቤት ቃጠሎ ከደረሰ ዛሬ አምስተኛ ቀኑን አስቆጥሯል። የታሳሪ ቤተሰቦች ቤተሰቦቻቸው ያሉበትን ሁኔታ ማወቅ ባለመቻላቸው ከፍተኛ ሐዘንና ጭንቀት ውስጥ መግባታቸውን ሲገልጹ እንደነበርም ይታወሳል። በዛሬው ዕለት ከጠዋቱ ሁለት ሰዓት ተኩል ጀምሮ እስከ ቀኑ 11 ሰዓት ድረስ በቂሊንጦ በዝዋይና በሸዋሮቢት እስር ቤቶች የሚገኙ እስረኞች ስም ዝርዝር ቂሊንጦ ተገኝተው እንደተነበበላቸው ቤተሰቦች ይናገራሉ። የሰማያዊ ፓርቲ የቀድሞ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ እናት ወይዘሮ ሙጪት ተካ ልጃቸው በሕይወት መኖሩን ከተነበበው ስም ዝርዝር ውስጥ ማረጋገጣቸውን ገልጸዋል። ሊስቱ ወጣ፣ ለሁሉም ሰው ተነበበ። ስራ በጣም ስለበዛብን ቅዳሜ ጧት መጣችሁ ማየት ትችላላችሁ አሉ። በቃ ሲነበብ ብድግ እያለ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። እኔም ተሎ ነበር የተነበበ እግዚአብሔር እናመስገኘ ወደ ቤቱ መጣሁ። ከእስር ቤቱ ፊት ለፊት ባለ ሜዳ ላይ የሚመጣውን ሰው በአንድ ላይ የሰበሰቡ የእስረኛውን ዝርዝር በንባብ እንደሚያሰሙ የገለጹት ሌላዋ የታሳሪ ቤተሰብ ወይዘሮ አሰለፈች ሙላት ሲሆኑ ባለቤታቸው የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ደጀኔ ጣፋ እዛው ቅሊንጦ ውስጥ እንደሚ እንዲገኙ እንደተነገራቸው ለአሜሪካ ድምጽ ተናግረዋል። ዝርዝሩ ለማንበብ ባይመችም ስም ዝርዝር መለጠፉንም ጨምረው ገልጸዋል። የደጀኔ ጓደኞች አሉ። እንግዲህ አቶ በቀለም የአንድ ላይ ናቸው። አቶ በቀለ ጉርሜሳ ዴቢሳም አለ፣ ከበደ ዘመዳም አለ፣ ደጀኔም ደስታም አሉ። እንግዲህ ከነሱ ውስጥ ሁለት ሰው ብቻ ነው ወደ ድዋ የተወሰዱት፣ ከበደና ደስታ ብቻ ናቸው። አንድ ሰው ብቻ ነው አቶ ሲያለቅስ ፖሊስ ወስዶ ሲሄደ፣ አንድ ሴት ናት። እሷም ወይዘሮ አሰለፈች። ምናልባት ለሟች ቤተሰቦች በየግል ተነግሯቸው ሊሆን እንደሚችል ጥርጣሬያቸውን ሰንዝረው በዛሬው ዕለት ቂሊንጦ ሰው ጠፍቶበት ሲፈልግ ከአንድ ሰው በላይ እንዳልተመለከቱ ተናግረዋል። ባለቤታቸውን እስካሁን በአይናቸው ማየት ባለመቻላቸውም ቅሬታ እንዳደረባቸው ገልጸዋል። ይህን ያህል ቀን ቆይቶ እዚሁ ናቸው ያሉ በማለታቸው እኔ በጣም አዝኛ፣ ያለው ደግሞ ምን አይነት ሁኔታዎች እንዳሉ ራሱ አናውቅም፣ መኖራቸው ራሱ ማለት ነው። ምክንያቱም ምግብም አላስገባንም፣ እዚህ የሉም ብለው ሌላ ቦታ ስንፈልጋቸው ነበር። ዛሬ ደግሞ መልሰው እዚህ ናቸው አሉ። እንግዲህ ምን ምን አይነት ሁኔታዎች እንዳሉ የሚያውቁ እነሱ ብቻ ናቸው። ያው ቁጭ በሉ ነው የሚሉት። ያው ይቀመጣል። ብዙ ሰራዊት አለ፣ ብዙ ፌዴራል ፖሊስ አለ። እንግዲህ መስረፋቸውንም ለመናገር ይሄ ሁሉ ሰራዊት ካለ ሌላ ችግርም ያለ ነው የሚመስለኝ። እንግዲህ በሕይወት ካሉ ይሄ ሁሉ ሰራዊት መብዛቱ እዛ ቦታ ላይ ደግሞ ሌላ አይነት ስጋት የሚፈጥር መሰለኝ። እና በጣም እንትኑ ሁኔታ ማለት ነው አሉ አሉ ግን አሉም ባሉት እንደ ድሮ አይነት ድሮ ባለው አይነት መንገድ ቢያገናኙንና ብናያቸው ጥሩ ነበረ። በርቀትም ቢሆን በግቢ ውስጥ እዚያ ያሉ የተባሉትም ቢያሳዩን ጥሩ ነበረ። በትናንትናው እለት ለሀገር ውስጥ መገናኛ ብዙኃን ይህንኑ በማስመልከት መረጃ የሰጠው የፌዴራል ማረሚያ ቤቶች አስተዳደር በዕለቱ ከተፈጠረው የእሳት አደጋ ጋር በተያያዘ ታራሚዎቹ ወደ ተለያየ እስር ቤት መዛወራቸውን የታራሚዎቹ ቤተሰቦችና ወዳጆች ዛሬ በቅሊንጦ ተገኝተው እንዲጠይቁ መግለጹ ይታወሳል። ማረሚያ ቤቱ መንግስት በዚህ ቃጠሎ ህይወታቸው ማለፉ ስለተገለጸው 23 ሰዎች ማንነት ያለው ነገር የለም። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለአሜሪካ ድምጽ በሰጡት ቃለ ምልልስ እስካሁን የሶስት ሟቾችን ማንነት እንዳወቁና ቀሪዎቹ ማን እንደሆኑ ለማወቅ እንዳልቻሉ ተናግረዋል። የታሳሪ ቤተሰቦች ባለፉት አምስት ቀናት አብሮ ለተጨነቀው ሁሉ ምስጋናን አድርሱልን ብለዋል። ጽዮንን አመሰግናለሁ ለዘገባው። ተከታዩ ዘገባም እዚያው በቂሊንጦ ጉዳይ ላይ ያቆየናል። በቅሊንጦ ማረሚያ ቤት ከደረሰው ቃጠሎ በኋላ ለመጀመሪያ ጊዜ በህይወት ያሉ ታራሚዎች የት እንደሚገኙ መረጃ ተሰጥቷል። ታዋቂ የተቃዋሚ ፖለቲካ ፓርቲዎች አመራር አባላት የሆኑና የነበሩ እስረኞችም በህይወት እንዳሉ ታውቋል። ህይወታቸው በአደጋው ካለፈ መካከል የጥቂቶቹ አስከሬን ለቤተሰቦቻቸው መሰጠቱ ተገልጿል። መለስካቸው አመሀ ከአዲስ አበባ ተጨማሪ አለው። የቂሊንጦ ማረሚያ ቤት በቃጠሎ ጉዳት ከደረሰበት በኋላ እስከ ዛሬው ዕለት በዚያ ስለነበሩ ታራሚዎች ቤተሰብ ምንም መረጃ ሳያገኝ በመቆየቱ ብዙዎቹ ሀዘናቸውን ሲገልጹ ቆይተዋል። በዛሬ ሁለት ታራሚዎቹ ማን የት እንዳለ መረጃ ይሰጣል የሚል ጭምጭምታ ተሰምቶ እንደነበረ ለቪዮ የገለጹት የኦሮሞ ፌደራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዛሬ በስፍራው ምን አይነት አሰራር እንደነበረም ዘርዝረዋል። እኛ እንዳሰምነው ማረሚያ ቤቱ በአጠቃላይ የሞቱትን፣ በህይወት ያሉት የት እንደተመደቡ፣ የትኛው ማረሚያ ውስጥ እንደሚገኙ በአጠቃላይ ህዝብ በሚያይበት ወይም የታራሚ ቤተሰቦች ጠያቂዎቹ የሚጠይቁበት ቦታ በግልጽ በሰሌዳ ላይ የሚወጣ መስሎን ነበር። ነገር ግን ጠዋት ሲገጥ እያንዳንዱ ሰው ጠያቂ ተራ ወረፋ እንዲይዝ ነበር የተደረገው። በወረፋው መሰረት ወደ ውስጥ ከገባ በኋላ በንባብ ነበር የሚሰማው። ከኦፌኮ አመራር አባላት መካከል አራቱ በስር ላይ እንደሚገኙ የታወቀ ነው። ከእነሱ መካከል ሁሉም አሉ ማለት ነው ይነግሩኛል ስማቸውን በህይወት መኖራቸውን የተነገረን የስራ አስፈጻሚ ኮሚቴ አባላችን አንደኛው አቶ በቀሌ ገርባ፣ ሁለተኛው አቶ ደጀኔ ጣፋ፣ ሶስተኛው አቶ ደስታ ድንቃ፣ አቶ ጉርቤሳ አያኖ፣ አቶ አዲሱ ቡላላና ደረጀ መርጋ መኖራቸውን አረጋግተናል። ሌሎች አባሎቻችሁት እንዳሉ አታውቁም አሁን? ሌሎቹ አባሎቻችን እንግዲህ በጣም ብዙ ናቸው። በአጠቃላይ ቁጥራቸው ከፍ ያለ እንደ መሆኑ መጠን እነዚህን ከላይ ያሉትን ማጣርተናል። ሌሎቹንም ደግሞ ቤተሰብ ጋር ለመድረስ እንግዲህ ኢንፎርሜሽን ከሰጡን ሰዎች አግኝተናል። የተመደቡበትንም ቦታ አውቀናል። አባሎቻችሁና እነዚህ የታወቁት የድርጅቱ አመራር አባላት የት የት ነው የተመደቡት? አቶ በቀሌ ገርባ፣ ደጀኔ ጣፋ፣ ጉርሜሳ አያኖ፣ አዲሱ ቡላላ እዚሁ ቂሊንጦ እንዳሉ ተረድተናል። ሁለቱ ደስታ ድንቃና ደረጀ መርጋ፣ ሌሎቹ የእኛ አባላት ወደ ባቱ እና ሌሎች ማረሚያ ቤቶች እንደሄዱ ነው የተነገረ። በሌላ በኩል ደግሞ የመላው ኢትዮጵያ አንድነት ድርጅት መኢአድ በዚያ የሚገኙ አባላቱን በተመለከተ የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ይህን ብለው ነበር። ካተሎ የተጀመረው ጠዋት ነው። እኛ እንኳን የሰማነው አራት ሰዓት ምናምን አካባቢ ነው። በዚያን ጊዜ ይህ ሁሉ ጉዳት ሳይደርስ መቆጣጠር የሚቻልበት ሰዓት ነው። እስረኞች አይተኙም። ቢያንስ ለሽንት የሚወጡበት ሰዓት ነው። ማምለጥ መትረፍ የሚችሉበት ከአደጋው ሊተርፉ የሚችሉበት አጋጣሚ፣ ተረባርበው ሊያድኗቸው የሚችሉበት አጋጣሚ ነበር። በዛን ወቅት ላይ አደጋው ይህን ያክል ሰፍቶ ተለጥቶ በሁለት አስር አሃዞች የሚቆጠር ሰው መሞት አልነበረበትም ሀያ ሶስት ሰው ሞቶብኛል ብሎ መንግስቱ ሲያምን ወይም መግለጫ ሲሰጥ በወቅቱ የእሳት አደጋው የነበረውም የጸጥታ ኃይል እስረኛውን የሚድንበት መንገድ መፍጠር ይችል ነበር። ያ መንገድ ምንድን ነው? እሳቱን ኮንትሮል ሊያደርጉ ይችሉ ነበር። ለዚህ ነው እሳቱ ብቻ ያደረሰው ችግር ነው ወይ ብሎ ጥያቄ ውስጥ የሚከተው የኦፌኮ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ለቪኦኤ በስልክ እንደገለጹት በአደጋው ህይወታቸው አልፈዋል ከተባሉት ሶስቱ አስክሬኖቻቸው ለቤተሰብ ተሰጥቷል። ታሳሪዎች ከዛ ውስጥ በህይወት እየተለዩ አሉ። አንደኛው ደበሳ ገለታ፣ ምዕራብ ሸዋ ባብቺ ላይ ከበደ ፈይሳ፣ ጀልዱ ላይ ደበሌ አበራ የሚባሉ ሶስት ታሳሪዎች በህይወት እንደሌሉ ነው፣ አስክሬናቸውም ለቤተሰብ የተሰጠ መሆኑን ተረድተናል። እነዚህ ተገደሉ ከተባሉት ወይም ሞቱ ከተባሉት ሀያ ሶስቱ መካከል የሚገኙ ናቸው። ከሀያ ሶስቱ መካከል እነዚህ ሶስቱ አስከሬ ናቸው ለቤተሰብ አሁን ለምሳሌ ከበዴ ፈይሳ ትላንት በአዲስ አበባ ፖሊስ ኮሚሽን በዛ በኩል ለቤተሰብ ተጠርቶ ቤተሰብ የቅርብ ዘመድ ተሰጠ ቀርቦ አስከሬኑ እንደተሰጠ ነው እየተረዳ ነው። ሁለቱም እንደዛው ናቸው። የተቀሩትም እንደዛው ለቤተሰብ እንደተሰጡ ነው። አቶ ሙላቱ ገመቹ ይህ መረጃ እስከ ዛሬ ድረስ መጠናቀር አለመቻሉን ነቅፈው በመንግስት በኩል ያለውን ደካማ አስተዳደር አፈጻጸም የሚያመለክት ነው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበረ። የተከበራችሁ አድማጮች አልፎ አልፎ የድምፅ መዘግየት ቢያጋጥማችሁ በኮምፒውተር ችግር ምክንያት እየተፈጠረ ያለ በመሆኑ በቅድሚያ ይቅርታን እንጠይቃለን። እየተስተካከለ ወዲያው ይተላለፍላችኋል። የትንታኔው መጽሔት ይቀጥላል። የኢትዮጵያ መንግስት በተቃውሞዎች ወቅት ተፈጸሙ የተባሉ የሰብአዊ መብቶች ጥሰቶችን ሙሉ በሙሉ እንዲያጣራ ወይም ለአህጉራዊና ዓለም አቀፋዊ ድርጅቶች ያልተገደበ የማጣራት ፈቃድ እንዲሰጥ የአፍሪካ የሰብአዊና የሕዝቦች መብቶች ኮሚሽን ጥሪ አቀረበ። በእነዚህ የተቃውሞ እንቅስቃሴዎችና ግጭቶች ወቅት ጉዳት የደረሰባቸው የተሟላ ካሳና ማቋቋሚያ ማግኘታቸውን እንዲያረጋግጥም ኮሚሽኑ ጠይቋል። የኢትዮጵያ መንግስት በሰጠው ምላሽ አህጉራዊም ሆነ ዓለም አቀፋዊ ቡድኖች እንደማይጋበዙ ይፋ አድርጓል። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝር ዘገባውን ያቀርባል። የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ በመሰል ዓለም አቀፍ ተቋማት የቀረቡ ጥሪዎችን የደገመ ያጠናከረ ነው። ኮሚሽኑ ያለው መልክዓ ምድራዊ ቅርበትና ከኢትዮጵያ መንግስት ጋር ያለው ግንኙነት ግን ለዚህ መግለጫ የበለጠ ክብደት የሚሰጥ ነው። የአፍሪካን የሰብአዊና የህዝቦች መብት ድንጋጌ ተግባራዊነት ለመከታተል እንደ አውሮፓውያን አቆጣጠር በ1987 የተቋቋመው ይህ ኮሚሽን በተለይ የሀጉሪቱን አገራትና መንግስታት መሰረት አድርጎ የሚንቀሳቀስ ነው። ድንጋጌውን ከፈረሙት አንዱ ደግሞ የኢትዮጵያ መንግስት ነው። እናም ኮሚሽኑ የኢትዮጵያ መንግስት ከዚህ አንጻር ግዴታውን እንዲወጣ ጥሪ አቅርቧል። ባለፉት ወራት በኢትዮጵያ በተካሄዱ የተቃውሞ እንቅስቃሴዎች በመቶዎች የሚቆጠሩ መገደላቸውን ሌሎች ደግሞ መደብደባቸውንና መታሰራቸውን የተመለከቱ ሪፖርቶች እንደደረሱት አስታውሷል። ዜጎች ማህበራዊ መገናኛዎችን እንዳይጠቀሙ ለማድረግ መንግስት ለ48 ሰዓታት የኢንተርኔት አገልግሎት መዝጋቱ ከደረሱት ሪፖርቶች አንዱ መሆኑንም አመልክቷል። ቀድሞ የኢትዮጵያ የሰብአዊ መብት ጉባኤ ይባል የነበረውና አሁን የሰብአዊ መብት ጉባኤ ወይም ሰመጉ የሚባለው ድርጅት አጣሪዎች መታሰራቸውንም ጠቅሷል። በተለያዩ ድርጅቶች የተጠቀሱ ሌሎች የሰብአዊ መብት ጥሰቶችንም ዘርዝሯል። እነዚህ ሪፖርቶች እውነት መሆናቸው ከተረጋገጠ ደግሞ የኢትዮጵያ መንግስት የአፍሪካ የሰብአዊና የህዝቦች መብት ድንጋጌን አስር አንቀጾች መጣሱን እንደሚያመለክቱ አስታውቋል። ይህንን የማጣራት ስራዎች መሰራት እንዳለባቸው ማሳስቧል። በዚህም መሰረት መንግስት ተፈጸሙ የተባሉ ጥሰቶችን ሙሉ በሙሉ እንዲያጣራ አሊያም ለኮሚሽኑና ለሌሎች ዓለም አቀፍ የሰብአዊ መብት ተቋማት ሙሉ የማጣራት ፈቃድ እንዲሰጥ ጥሪ ያቅርቧል። በዚህ ላይ ምላሽ የሰጡት በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር መሀመድ ሰይድ የውጭ ተቋማት ለማጣራት ተግባር እንደማይጋበዙ ግልጽ አድርገዋል። የ የሰብአዊ መብት ጥሰቶች መፈጸም አለመፈጸማቸው፣ ያልተመጣጠነ የሀይል እርምጃ መወሰድ ስላለመወሰዱ የሀገራችንን ህገ መንግስትና ሀገራችን የተፈራረመቻቸውን አጠቃላይ ዓለም አቀፍ ህጎችን መሰረት በማድረግ ማጣራት የሚችል እንደ ሀገር ገለልተኛ ተቋም ጭምር ነው። እንደ ሀገር ያለንና የኢትዮጵያ ሰብአዊ መብት ኮሚሽን ከዚህ ቀደምም ግራስ ሩቱ ላይ ወርዶ በማጣራት በመፈተሽ ፋክቶችን ያወጣበት ሁኔታ ነው ያለው። ምንድነው መሬት ላይ የሆነው ምንድነው መሬት ላይ ተፈጸመው መነሻው ምን ነበረ በሚልም ጭምር በማየት በመንግስት ወይም በጸጥታ ሀይሉ በኩል የነበሩ ክፍተቶች ምንድን ናቸው፣ የተለያዩ ሁከቶች ደግሞ ሲነሱ ሁከቱን ያነሱ አካላትም ጭምር የሚወስዷቸው ኃላፊነቶች ምንድን ናቸው በሚል ገለልተኛ በሆነ መልክል ይሄኖሳይል ያኖሳይል በተጨባጭ ችግሮችን አውጥቶ ህዝብን ማዕከል በማድረግ ህገ መንግስቱን ማዕከል በማድረግ ያየበት ሁኔታ ነው ያለው እና እንደ ሀገር ስናይ እንግዲህ በተጨባጭ ሀገራዊ ተሞክሮ አለ ማለት ነው። ኮሚሽኑ ከጠየቃቸው ነገሮች መካከል የታሰሩ ፍትህ እንዲያገኙ ተጠቂዎቹና ቤተሰቦቻቸውም ካሳን ጨምሮ የተለያዩ እንክብካቤዎች እንዲደረጉላቸው ይጠይቃል። የዜጎች አያያዝን በተመለከተ በህግና ህግንን መሰረት ባደረገ መልኩ ነው የሚሆነው። በወንጀል ውስጥ የገባ በጥፋት ውስጥ የገባ ሆም ብሎ ራሱን ወንጀል ውስጥ የከተተ ካለ ህግ በሚለው መሰረት በህግ የሚዳኝ ነው የሚሆነው። ከዛ ውጭ ደግሞ የህገ መንግስቱን ድንጋጌዎች በመጠቀም ቅሬታውን የገለጸ አካል ይሄ ህገ መንግስታዊ መብቱ ነው። ህግ የሚፈቅድለት ነው። በዚህ ረገድ ሰብአዊና ዲሞክራሲያዊ መብቱ የሚጠበቅበት ሁኔታ ነው የሚኖረው ና በዛ ደረጃ ህግ በሚለው ነው ህግ በሚፈቅደው መሰረት ነው የሚፈጸመው ሁሉም ነገር የሚ በኢትዮጵያ በተካሄዱ የተቃውሞ ሰልፎች ምክንያት ተፈጸሙ የተባሉ የመብት ጥሰቶች በገለልተኛ አካል እንዲጣሩ ቀደም ሲል የቀረቡ ጥሪዎችም ተመሳሳይ ምላሽ ያገኙት ጉዳዩ በኢትዮጵያ የሰብአዊ መብት ኮሚሽን ሊጣራ እንደሚችል የሚገልጹ ተቃዋሚዎች ግን የኢትዮጵያ የሰብአዊ መብት ኮሚሽን ገደልተኛ ያልሆነና የመንግስትን ስም ለመጠበቅ የሚሰራ መሆኑን ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኢትዮጵያ በደቡብ ህዝቦች ብሔር ብሔረሰቦችና ህዝቦች ክልል ሆሳዕና በሚገኝ እስር ቤት ካለፈው የእሁድ ጀምሮ የመንግሥት ኃይሎች በእስረኞች ላይ ጥቃት እያደረሱ መሆናቸውን ከእስረኞች አንዱ ገልጸውልናል። የመንግሥት ኃይሎች ታሳሪዎችን በክፍላችን ቆልፈውብን፣ ጥይትም አስለቃሽ ጭስም ተኩሰው ጉዳት አድርሰዋል ብለውናል። ስድስት የሚሆኑ የቆሰሉ እስረኞች ወደ ሆስፒታል መወሰዳቸውም ተገልጿል። የመድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስም ሀያ የሚሆኑ ሰዎች ተጎድተው ሆስፒታል መወሰዳቸውንና የሞቱም ሊኖሩ እንደሚችሉ መረጃ እንደደረሳቸው አመልክተዋል። ዛሬም እስር ቤቱ ውስጥ ውጥረት መኖሩን እስረኛው ከማረሚያ ቤቱ የሚሰጠውን ምግብ እና ውሃ መከልከሉንና ለቤተሰብም መጎብኘትም ሆነ ስንቅ ማቀበል እንዳልተፈቀደ ገልጸውልናል። ሁኔታው የተቀሰቀሰው የጥበቃ ኃይሎች እስረኛውን ወትሮ የሚፈቀድለትን ስልክና መደወያ ሲም ካርድ አምጡ ብለው መንጠቅና መፈተሽ ሲጀምሩ መሆኑን ፕሮፌሰር በየነ አክለው ተናግረዋል። ዝርዝር ዘገባውን ቆንጅታ ይዘዋለች። ስማቸው እንዳይጠቀስ የጠየቁን እስረኛው ከእሁድ አንስቶ እየደረሰብን ነው ያሉት ጥቃት እንዴት እንደጀመረ ጠይቄያቸዋለሁ። በአማራና በኦሮሚያ አካባቢ እንደተፈጠረው ያለ ጭቅጭቅና ሁከት ልትፈጥሩ ነው በሚል ነው ታጣቂዎች እስረኛውን መክበብ የጀመሩት ብለዋል። እሁድ ለት ያው አሚልኮ ላይ ነበር፣ ያው ቸርች ላይ ነበር እና ሁሉም ታራሚ ያው ቸርች ነው የነበረው። አንዱን ታራሚ ፖሊስ ገብቶ ጠራና ሊደበድበው ወደ ውጭ ወሰደ። ታራሚዎች ምንም አላደረገ ምን አድርጎ ነው መልሶ መልሶ በሚለው እሱ ጥይት መተኮስ ጀመረ። ከዛ ዙሪያ ሁሉ ጥይት ሆነ። ልዩ ኃይል ጠሩት፣ የዞንም ፖሊስ ጠሩት። አይ እንደሌላ ሌላ አካባቢ እንደ ኦሮሚያ እንደ አማራ ጭቅጭቅ ሁከት ሊያስነሱ ነው በሚል አሁን መክባብ ጀመረ። ከይሁድ ጀምሮ እና በፕላንትናንትና የተቋሙ ኃላፊ ገብቶ ችግሩን ነገር በፖሊሱ ችግር እንዳለ ነገር፣ ከዛ በኋላ ይስተካከላል ብሎ በሰላም አድረን ተቆጥረን ወጣን። ወደ ቁርስ በምንሄድበት ሰዓት እንደገና ተደወለ። ተደውሎ ተሰለፉ ተባልን። ፖሊስ እንዳለ ግቢ ውስጥ ገባን። ተፈተሽ እየተፈተሸን ወደ ዶርማችን ገባን። ዶርም ላይ ዘጉ፣ ቁልፍ ዘጉ። እስከ ስድስት ሰዓት እዛው ቆየን። ጩሀን ጩሀን ጩሀን ጩሀን ማን ክፈት። ከዛ በኋላ አማፅን ያስነሳ ነው ብሎ ጥይትና የአስለቃሽ ጋዝ በእያንዳንዱ መስኮት እየወረወረ፣ አሁን ህይወታቸውን ማያውቁ ሆስፒታል ሄደዋል። ስድስት ሰዎች በራሳችን ላ ውሃ እየደፈን ምን እያደረግን ነው። ይሁድ ለትም ሶስት ቆስለዋል። ህክምና ላይ ናቸው። ስታል ላይ ናቸው። በምንድን ነው የቆሰሉት? በጥይት እንደመታ ወይም በምን በዱላ ይምታ አናውቀም። ይህንን ፖሊስ ነው ያቆሰለው። አሁን አሁን እርስዎ ባሉበት ሰዓት ሁኔታው ምንድን ነው? በዚህ ስልክ ሊነጋገሩ መቻሎ? ሰላም ተፈጥሮ ነው? አሁን እያወላያ ነው ያለው። የዞኑ ጸጥታ አካል መጥቶ ሁሉም ነገር ችግር ተነግረዋል ተካክላሉ እያለ ነው ያለው። አሁን ስብሰባ ላይ ናቸው ያሉት። እኔ አሁን ጠብሳ ዘመድ ስልኩን እንትን ብዬ ለዘመዶቼ እንኳን ልደውል ብዬ ነው። በዛ በእግረ መንገዱ ስላሉ ምን ያህል እስረኛ ነው ያለው በእናንተ ባላችሁበት ማረሚያ ቤት? እኔ በሚያድረው ክፍል ሁለት መቶ ሰማንያ ነው። በቃ ቆሞ ነው የሚያድረው። አጠቃላይ ግቢ ውስጥ ያለው ጊዜ ቀጠሮዎች ጋር ሺህ አምስት መቶ ነው ያለው። ከኔ ጋር ሶስት አባሪ ነው፣ ሌሎችም አሉ። በተቃውሞ ደላላ ተብሎ የታሰሩት ማት ናቸው። በተቃውሞ ደላላ ማለት ምንድን ነው? ገወት የሰዎች ዝውውር ተብሎ። እኔ የአንድ ተቋም ጥበቃ ነበርኩኝ። ጥበቃ ሰራተኛ፣ ልጆች አባት ነኝ። አይን አልከፈቱ እናስተምራቸው ህጻናት አሉ። ያንን ሁለት ሺ ሰባት ምርጫ ላይ ተቃዋሚዎችን ወክሎ ቁጭ ብለዋል ተብሎ ነው። በክልሉ በስፋት የሚንቀሳቀሰው የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በበኩላቸው በድርጅታዊ መስመር አማካይነት ከአካባቢው ባገኙት መረጃ መሰረት ዛሬም በእስር ቤቱ ውጥረት መኖሩንና እስረኛው ምግብ ተከልክሎ ከቤተሰብም የሚበላው እንዳይመጣለት ተደርጎ የሰብአዊ መብት ረገጣ እየተፈጸመበት መሆኑን አጣርቻለሁ ብለዋል። ሁኔታውንም ይህንን ግጭት የቀሰቀሱ ፖሊሶች ናቸው። ጠባቂዎቹ ለታሳሪዎቹ ስልኮች ሁሉ እንዲያስገቡ ሲም ካርዶች ሁሉ እንደሚያስገቡ ፖሊሶች ይታወቃል። ከዚህ በፊት ባለው አሰራር ማለት ነው። በአሁኑ ጊዜ ኢትዮጵያ ውስጥ ሁኔታዎች ተቀይረዋል። እዚህ ክልንጦም ፍንዳታ፣ ሌላም ሌላም ጋር ችግሮች የመኖሩ ነገር አሳሰበን ይሉና እስረኛውን ያዛችሁትን ስልክ ሁሉ አስረክቡ የሚል ዘመቻ ይገባሉ ፖሊሶቹ። የግል ንብረታችን ነው። ከዚህ በፊትም እያወቃችሁም እንደውም ይህንን ስልክ መደወያም የሚያመላልሱትም ይህንን ካርዱን መደወያውን ሁሉ የሚያደርገው ያው ጥበቃው ራሱ ነው። ምን አዲስ ነገር አለና ነው? ትሎኑ ታውቆም የምንጠቀም አይደለም ወይ? ከቤተሰቦቻችን ጋር የምንገናኝበት ምግብ አምጡልን፣ ቡና፣ ሻይ እንደዚህ ፍላጎት አለን ያል የምንገናኝበት እንጂ ምን አዲስ ነገር ተፈጠረ የሚል ጥያቄ እንዳቀረቡና ይሄ እንደማይሆን ነው ጥበቃው በማሳወቅ በጉልበት እስረኞቹን በመደብደብ እነዚህን ስልኮች ይሰበስባሉ። ነገር ግን አሁንም የተደበቀ ይኖራል። ፍራሽ ውስጥ ሁሉ ደብቃቸው ሊሆን ይችላል። ተበትኖ እንደዚህ ይፈለግ ይላሉ። በዚህ መካከል ቡካታ ይፈጠራል። እንደውም ይዘጉባቸውና ይወጣሉ ነው የተባለው። እነዚህ ወታደሮቹ በኋላ ታሳሪው ተቋውሞ ማሰማት ይጀምራል በድምፅ በዚህን ጊዜ መስኮት ከፍተው ወይም በየእስር ቤቱ ቀዳዳ አስለቃሽ ጭስ ወረወሩ ነው የሚባለው። ይሄንኑ ነው እኛ የሚያነጋግር ናቸው እስረኛ የነገሩን። አዎ ይህንን ቼስ ይወረውራሉ። አየር ለማግኘት እስረኞቹ ጥረት በሚያደርጉበት ጊዜ ቱክስ ይከፈታል። የቆሰሉ እንዳሉ ወደ ሀያ ነው እንደዚህ በላይ ወደ ሐኪም ቤት ለሕክምና የተወሰዱ እንዳሉ እንደው የሞትም ይኖራል ደብቀው ነው የሚልም መረጃ የሰጠኝ ሰው አለ። የት ሆስፒታል? ሆሳና ውስጥ ያለው አንድ ሆስፒታል ነው። እሺ፣ ንግሥት እሌኒ ሆስፒታል የሚባል ነው ያለው። እንግዲህ እዛ ነው ሊወስዱ የምችሉት። ጉዳዩ በዚህ እያለ አሁን በቅርብ እንደውም ከዚያው ከእስር ቤቱ የደረሰኝ ቀጥታ ጥቆማ ዛሬም በፍጥጫ ነው የተዋለው። ለእስረኛው አንደኛ፣ መደበኛ የሚሰጠው መኖውም ተከልክለዋል። ሁለተኛ ወደ አጀመድ ድሮም ያቀብለውን ስንቅ እንዳያቀብል አንድ ኪሎ ሜትር ያህል ርቆ እስር ቤቱ ተከቦ ነው ያለው። ይሄ እስረኛው ትናንት ጠዋት ይሄ ወከባ ከደረሰበት ጊዜ ጀምሮ እስካሁን ድረስ በረሃብና በውሃ ጥም እየተቀጣ ነው ያለው። እና ከፍተኛ የሆነ የሰብአዊ መብት ረገጣ እየደረሰብን ነው። ለዚህ ለመቀፍ ማህበረሰቡም ይህንን ይወቅልን የሚል ከፍተኛ ስጋት ውስጥ ዘመዶቻቸውም እስረኞቹም ሁሉ እንደገቡና ሁኔታው በጣም አስከፊ እንደሆነ ነው የደረሰኝ መረጃ ነው ያመለክተው። በእናንተ በኩል ምን እያደረጋችሁ ነው ፕሮፌሰር? በእኛ በኩል እንግዲህ ዛሬ አስተዳደሩ ወይኒ ጥበቃ ብቻ ሳይሆን አስተዳደሩ ራሱ ወህኒ ቤት መጥቶ ከእስረኞቹ ጋር ለማረጋጋትና ለመነጋገር መፍትሄ ለመፈለግ እየሞከርኩ ነኝ ብሏል። እና ለዚህ ጊዜ ሰጥተናቸዋል አው መፍትሄ እንድሰጡ ማለት ነው። ከእንግዲህ ወደ ምን ማድረግ ይቻላል? እኛ እንግዲህ ያው ግፋ ብል ሰብዓዊ መብታቸው ይከበር። በህግ ቁጥጥር ስር ያሉ ናቸው አብዛኛው ደግሞ እንደውም በዚህ ፍትህ በሌለበት ሀገር ካለግባብ ታስረን የተሰካየንን የሚሉ ሁሉ ድምፆች ባሉበት የተቀመጠበት ሁኔታ ይሄ የሰብአዊ መብቱ ረገጣ ወደ ከፋ ህዝባዊ ተቃውሞ ነው እንጂ የሚመራው እነሱ እንደሚያስቡት ሌላ ጋር ያደረጉትን አፈና እዛም ጨምረው እንዲሁ በሰላም ሁኔታውን የሚያጠናቅቁት ይመስላቸዋል። ይሄ ግን ሊሆን አይችልም። የደቡብ ህዝቦች ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ኬሬድንን ምላሽ ለማግኘት ከትናንት አንስተን ያደረግነው ጥረት ስልካቸው የማይነሳ በመሆኑ ሊሳካልን አልቻለም። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አስተናጋጆቻችሁን ያዳኝ ፍስሀዬና እኔም ሰሎሞን አባተ ነን። የፕሮግራሙ መሪ ብርሃን ኃይሉ ነች። ኦድሬስ ሬጅስ በቴክኒክ መሳሪያዎች ላይ ያለ። ክቡራትና ክቡራን አድማጮች ዝግጅቶቻችንን በተሻለ ጥራት ማዳመጥ እንድትችሉ ሁለት ተጨማሪ የሜትር ባንዶችን ወይም የስርጭት ሞገዶችን አዘጋጅተንላችኋል። በ22 ሜትር ባንድ በ13615 ኪሎ ኸርትስ። በ22 ሜትር ባንድ አጭር ሞገድ በ13615 13 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ12110 ኪሎ ሄርትስ በ12110 ኪሎ ሄርትስ ዝግጅቶቻችንን ከዚህ በቀደሙት ሜትር ባንዶችና መስመሮች ላይ በተጨማሪ በጥራት እንድትከታተሉ እንጋብዛለን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላም ዜዎች እንኳን ለ ሁለት ሺ ዘጠኝ አዲስ ዓመት በሰላም አደረሳችሁ። በትላንትናው ዕለት የዘገባችሁት ላይ የታዘብኩትን ልናገር። በትግራይ ተወላጆች ላይ ደረሰ የተባለው ጥቃትና መስተናቀል የፖለቲካ ፍጆታን ለማግኘትና የትግራይና የአማራን ሕዝብ ለማቃቃር የተፈጸመ አንዳንድ በንብረት ላይ የደረሰ ጉዳት ነበር። ከዛ ውጭ ግን የትግራይ ተወላጅ በመሆናቸው ብቻ የደረሰ አንድም ጉዳት እንደሌለ እራሳቸውም ተፈናቃይ የተባሉት ልባቸው ያውቀዋል፣ ህሊናቸውም ይወቅሳቸዋል። ነገር ግን ከየትኛውም ዘር ቢሆን የወያኔ ሰላዮች ወይም አገልጋዮች ላይ መጠነኛ የንብረት ጥቃት በአንዳንድ አካባቢ ላይ ታይቷል። ይህ የሆነው በራሱ በአማራ ተወላጅም ላይ ነው። ዘርን፣ ቋንቋን በአማከለ ግን አይደለም። ስለዚህ አብሮ የኖረን ህዝብ ለማለያየት የሚደረገውን ቅንብር የየትኛውም ቋንቋ ተናጋሪ በጋራ በማውገዝ የወያኔን መሰሪ ፕሮፓጋንዳና ወይም ተግባር መሆኑን አውቀ ቋንቋን ሳይሆን አብሮነታችንን ኢትዮጵያዊነታችንን በሰላም፣ በፍቅር፣ በመተሳሰብ እንደኖር ነው። ሁሉ ዛሬም የጋራ ጠላታችንን አውቀን በማስወገድ በሰላም፣ በፍቅር፣ በመተሳሰብ ክልል ቋንቋ ሳይለየን በፈለግንበት ሊያስኖረን ወደሚችለው አንድነታችን ለመምጣት እናስብበት እያልኩ መጪው ዓመት የሰላም የፍቅር ችግራችን ሁሉ የሚፈታበት እንባችን የምናብስበት ዘመን ያድርግልን እያልኩ የምሰናበታችሁ መናይ ነኝ። አመሰግናለሁ። ጤና ይስጥልኝ። ዜጎች በአማራ ክልል ሰሜን ጎንደር ስለተፈናቀሉት የትግራይ ተወላጆች ወደ ሱዳን ገብተው ነበር እና በኋላ ወደ መቀሌ የተጓዙትን በተመለከተ የመያድ ዋና ጸሐፊ የሰጡት አስተያየት በጣም አስገርሞኝ ነው። ከአሁን ቀደም በጉራ ፋርዳ፣ በሌሎችም የአማራ ተወላጆች በሚባረሩበት ጊዜ መያድ ቀድሞ ነው የተገኘው። እንደገና ሙሉ ለሙሉ ነው ያዋገዘው። አሁን ግን የፖለቲካ ጨዋታ ያለበት ነገር ሊሆን ይችላል የሚል አስተያየት ሰጥተዋል። እንግዲህ መኢአድ መላው የኢትዮጵያ አንድነት ድርጅት ነው። መኢአድ መአአድ ከሆነ በግልጽ የሚነግሩ ሁልጊዜ አድሎ ወደ አማራው ነው የሚያደላው እና እንዲሁ በስም ብቻ መኢአድ ይበሉት እንጂ መአአድ ነው ለእኔ ሁሉ ጊዜ ስከታተለው የአማራውን ስሜት ነው የሚያስተጋባው። ሌሎች እና ይሄ ወደፊት ቢጠረም መልካም ነው ላለ አመሰግናለሁ። ስለ አስተያየታቻችሁ እናመሰግናለን። ተዛዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦ ኒውስ ዳት ካም ነው። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። አሁን 9 ሰዓት፣ ይቅርታ፣ ከምሽቱ 3 ሰዓት ከ41 ደቂቃ ሆኗል አዲስ አበባ ላይ። ወደ ተከታዩ ዘገባ እናልፋለን። በቂሊንጦ ማረሚያ ቤት የተገደሉ እስረኞች አስከሬን ምርመራ ተደርጎበት የሟሟታቸው ሁኔታ እንዲጣራና ውጤቱ ለህዝብ አስቸኳይ እንዲገለጽ ለንደን ከተማ የሚኖሩ ኢትዮጵያውያን ዛሬ ጠዋት በዚያ ለሚገኘው የኢትዮጵያ ኤምባሲ ጥያቄ ማቅረባቸውን ገለጹ። እነዚህ ሀያ የሚሆኑ ኢትዮጵያውያን እስከ ኤምባሲው ቢሮዎች ዘልቀው በመግባት ለ45 ደቂቃዎች ያህል ጽህፈት ቤቱን ተቆጣጥረው እንደነበርና በውስጡ ያገኙትን ሰንደቅ ዓላማ አንስተው ይዘውት የገቡት ምልክት የሌለበት ሰንደቅ ዓላማ መተካታቸውን ተናግረዋል። የኢትዮጵያ መንግስት ከህዝቦች ለቀረቡ ጥያቄዎች ተገቢውን ምላሽ እየሰጠ ባለበት በአሁኑ ወቅት የኤምባሲውን የዕለት ዕለት ተግባር ለማደናቀፍ በኃይል ገብተው ግርግር ለፈጠሩ ህገወጦች መልስ አልሰጥም፣ ጉዳዩ በህግ ተይዟል ሲሉ አንድ ስማቸውን መግለጽ ያልፈልጉ የኤምባሲው ሰራተኛ ለአሜሪካ ድምፅ መልስ ሰጥተዋል። ሰሎሞን ክፍሌ የሁለቱንም ወገኖች አነጋግሯል። ቀጥሎ ይቀርባል። ኢትዮጵያውያኑ ዛሬ በለንደን ሰዓት አቆጣጠር ከጠዋቱ አምስት ሰዓት ላይ ነበር ጥያቄያቸውን ለአምባሳደሩ ለማቅረብ ኤምባሲው ጽሕፈት ቤት የደረሱት። በወቅቱ የሀገራችን ጉዳይ ላይ ማብራሪያ ለማግኘት በተለየ ግን በቅሊንጦ ማረሚያ ቤት የተገደሉ እስረኞች አስክሬን ምርመራ ተደርጎበትና ያሟሟታቸው ሁኔታ ተጣርቶ ውጤቱ በአስቸኳይ ለሕዝብ ይፋ እንዲደረግ ለመጠየቅ ነው ይሄድ ነው ብለውኛል። በቅድሚያ ወደ ኤምባሲው ቅጽር ግቢ ዘልቃችሁም እስከ ጽህፈት ቤቱ ቢሮዎች ድረስ እንዴት መግባት ቻላችሁ? ጠባቂዎች አላገዷችሁም ወይ ስል ከተቃዋሚዎቹ አንዱን አቶ ደረጀ ደስታን ጠይቄአለሁ። አይ እንግዲህ በዛ ሁኔታ ላይ እኛ የተጠቀምነው ነው በኃይል የመግባት ነው የተጠቀምነው ነው በኃይል ነው የገባ ነው። ከገባችሁ በኋላስ አምባሳደሩን አግኝታችሁ ማነጋገር ቻላችሁ ወይም ሌላ የኤምባሲውን ተጠሪ ማንንም ሊያናገሩን ፍቃደኛ አልነበሩም አምባሳደሩም የተላከባቸው የውስጥ ሰራተኞች መልእክቱን አድርሰው እነሱ ወደ ታች ተመልሶ መልሶ ሊነግሩን አልቻሉም ማንም አላናገርም አንድ ሌላ ከእናንተ ጋር የነበረ ኢትዮጵያዊ ሳነጋግር ኤምባሲውን ለአርባ አምስት ደቂቃ ተቆጣጥረን ቆይተናል ብሎኛል ከሆነ ምን ስታደርጉ ያን ያህል ጊዜ ቆያችሁ በጣም ጥሩ እንግዲህ ውስጥ እንደገባን ሰፊ አዳራሽ ነው እንዳልኩ እና አዳራሽ ውስጥ እነሱ አምባሳደሩ መልዕክት እንድናቅንባቸው መቶ ሲያነጋግሩን ብለን እኛ ቁጭ ብለን ነበረ። በየግድግዳው ላይ የቲፒኤልኤፍ ባንዲራ ይሄ የነሱ ውስጡ አምባሻ ምልክት ያለበት ደፍረው ሰቁሎ ነበረ። እሱን አውርደን የኢትዮጵያ ንጹ ባንዲራ ሰቀልን። አዳራሹ ፊት ለፊት የሟቹ መለስ ዜናዊ ትልቅ ፎቶ ነበረ። እሱን አውርደን ጣልን። በቦታው የራሳችንን ባንዲራ ሰጠን። ብለን እየጠበቅን ነበረ። በጣም የሚያሳዝነው የኃይለማርያም ደሳለኝ ፎቶ በኤ ፎር ዋን ነው በኤ ፋይቭ ሳይዝ እንኳን ምንም አልነበረም። እስካሁን እነሱ ያመኑበት ያሉት በማሹ መለስ ዜና ነው እና ያንን እዛ አውርደን ጥለነው እስኪመጡ ቁጭ ብለን መዝሙራችን እየዘመርን እየጠበቅን ነበረ። ማንም ብቅ ብሎ የሚያናገረን ነገር አለ? ለዚህን ያህል ጊዜ ኤምባሲው ስትቆዩ ኤምባሲው ዘብ የለውም ወይም የከተማው ፖሊስ በአካባቢው የለም ማለት ነው? መጨረሻ ላይማ ማ የከተማዋን ፖሊስ ጠሩ። እንግዲህ ይመስለኛል ውስጥ ያሉት ስታፎች ተነጋግረው ተወያይተው አምባሳደሩም ያን መልስ ሲመልሏቸው የከተማዋን ፖሊስ ጠርተው ፖሊሶች መርቶ አነጋገሩ። ነ ምን ተነጋገራችሁ ከፖሊሶቹ ጋር? ፖሊሶቹ እኛ ልክ እንደገባን ሰላማዊ ነን ምንም አይነት እነሱ እንደነገሯቸው አይ ቲንክ ቫለንት ናቸው ብለው የነገሯቸው ያንን አላዩም። ምንድን ነው ጥያቄያቸው? አሉ ጥያቄያችንን ነገር ናቸው። አምባሳደሩ ልናናገሩ ፈልጋለን። በሀገራችን ላይ የተከሰተው ከፍተኛ ወንጀል በደል አለ። ሰዎች እየተገደሉ ናቸው። ሰዎች እየጠፉ ናቸው። እስር ቤት ውስጥ እስር ቤት ውስጥ በፖለቲካ እስረኞች እና የሃይማኖትን መሪዎች ታስረው በግፍ እየተደበደቡ እየተረገጡ እያለ በሳት አቃጥሏቸው ከሳት ለማምለጥ እየነደዱ የሚሮጡትን ከጀርባ በት የመጡ የገደሏቸው አራት ቀን የፈጀ ሁኔታ ነው ይሄ ይሄን ለቤተሰብ እንኳን ለወንድሞቻችን ለእህቶቻችን ላሉት የተጎዱት ቤተሰብ ምን እንደተከሰተ ማስረዳት ያልቻለ መንግስት ነው ይሄ ለምን ይሆናል እና ይሄን ጥያቄ ይዘን ለአምባሳደሩ የመጣ ነው ሌሎችም ወጣቶች በየመንገዱ ላይ እየተገደሉ ነው ሰላማዊ ወጣቶች ሰላማዊ ሰልፍ ወጡ ድንጋይ እንኳን ያልጨበቱ ስናይፐር እየተገደሉ ሆነ የሚያዛ ፎቶዎችን እና የተጎዱትን ቤተሰቦች የሞቱትን ቤተሰቦች ፎቶ ይዘን አሳይተናቸው፣ እነሱን ደ እና ለዚህ ያቀርች እሳቸው ፈቃደኛ ኮ ይመልሱላቸው እናናግራለን ብለው እሳቸው ማን ፖሊስ ተወካዩም ሄዶ አናቆ ነበረ። ከዛ ፖሊሱ ተወካዩ ኮማንድሩ መጥቶ አይ ፈቃደኛ አይደለም ማንም አላናግርም ብለዋል። እና ተባበሩን የሚል ጥያቄ ጠይቁ። ከዛ በኋላ ወጣችሁ ማለት ነው? አይ እኛም አልወጣንም። እንግዲህ ያለውን ሁኔታ እያንዳንዱ ፖሊስ ለማስረዳት የተደረገውን ሀገራችን ላይ እየተከሰተ ያለው በደል፣ ወንጀል፣ ግድያ፣ ዘረፋ በአንድ የበላይ ገዥነት ህዝቦች እየተጎሳቆሉ እንዳሉ አስረታ ናቸው። እነሱም አድቫይዝ ያደረጉት መንገድ አለ። ይሄ ማቅረብ የምችሉበት መንገድም አለ፣ አም ሶሪ ወይ ሶሪ ፎር ዋት ሀፕንድ እና በዛ መንገድ አቅርቡ አይሆፕ መልስ ይመልስባቸዋል ብለን እንገምታለን። እና ተባበሩን የሚል ጥያቄ ነበረ። እኛም በትብብራቸው መሰረት የምንፈልገውን አድርገናል። ባንዲራችንን ሰቅለናል። አካባቢውን ተቆጣጥረነዋል። የሟቹ መለስ ዜናዊ ፎቶ አውርደን ጥለነዋል። በዛ ምትክ የኢትዮጵያ ንጹሕ ባንዲራ ሰቅለን ትልቁ አዳራሽ ውስጥ ያንን መልዕክታችንን አስተላልፈን ከዛ ለእነሱ በስ በጠይቁን በሚቀጥለውም ቀን እንደምንመለስ አስጠንቅቀናቸው ነገም ተነገ ወዲያም እንደምመጣ አቶ ደረጀ ደስታ ለጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ቪዎች ለንደን በሚገኘው የኢትዮጵያ ኤምባሲ ዛሬ የተፈጠረውን ግርግር በተመለከተ በብሪታንያ የኢትዮጵያ አምባሳደርን በስልካቸው ተደጋጋሚ ጥሪ አድርጊያለሁ። መልስ ባለማግኘቴ ወደ ፕሬስ ክፍሉ ሞከርኩ። አንድ በኤምባሲው ጸሐፊ አማካኝነት ያገኘኋቸው ሰራተኛ ተከታዩን ብለውኛል። እነዚህ ህገ ወጥ ሰዎች መጥተው ያደረጉትን ስራ በሚዲያ እነዚህ አድርገዋል አላደረጉም የሚል ነገር በህግ የተያዘ ጉዳይ እኮ ነው ይሄ። ልክ እንደ ህጋዊ በሆነ መንገድ ያላቸውን ጥያቄ ለማስ ለመጠየቅ እንደፈለጉ ሰዎች ሳይሆን መጥተው የኤምባሲውን የቀን ተቀን ስራ በማስተጓጎል ለሚዲያ ፍጆታ በሚውል መልኩ መጥተው ቪዲዮ መቅረጽ፣ ሰውን ማሳሳት፣ ወጣቶችን ማነሳሳት እኛ እንደዚህ እያደረግን ነው ውጭ ሀገር እንደዚህ እያደረግን ነው በሚል ነገር ይሄንን ነገር እንግዲህ አላማው እናንተም ታውቁታላችሁ። ስለዚህ ይህንን ነገር ማስተጋባት ልክ ጥያቄያቸው ምን ነበረ፣ ለምንድን ነው የመጡት፣ ስንት ሰአት መጡ የሚለው ነገር በእናንተ በኩልም ያው የሚሰራ ያለው ጥሩ ነው የሚል ግምት የለኝም። ምክንያቱ የኢትዮጵያ ህዝብ ጥያቄ የኢትዮጵያ ህዝብ መንግስት ሀገራችን ላይ በአግባቡ የህዝብን ጥያቄ እየተስተናገደ ባለበት መንገድ እና ባለበት ወቅት እነዚህ ውጭ ሀገር የኖሩ የውጭ ሀገር ዜግነትን ይዘው ጥቂት እንደዚህ አይነት ጩኸት ና ቫዮለንስ የኢትዮጵያ ባህልም እና ወግም ሳይሆን በዚህ መልኩ መጥቶ የኤምባሲውን ቀን ተቀን ስራ ማደናገር መረበሽ የረብሻ አላማ ይዞ ነው የመጡት ና ከዚህ ውጭ ምንም ጥያቄም መልስም የሚያስፈልገው ነገር አይደለም። ለሚዲያ ነው በፌስቡክ በሚዲያ ይህንን ነገር አደረግን ብሎ ለመንገር ለመናገር ሰውን ለማሳሳት ነው። ይሄ ደግሞ የኢትዮጵያ ሕዝብም በደንብ ያውቀዋል፣ ወጣቱ በደንብ ይረደዋል፣ እናንተም በደንብ ትረድታላችሁ ማለት ነው። ከዚህ ውጭ ምንም መረጃም ስፔሲፊክ ዲቴልም ያው በሕግ የተያዘ ጉዳይ ስለሆነ በዚህ መጨመር ተገቢ አይሆንም። ይሄንን መልስ የሰጠኝ ማን ነው ልበል? ይኸው ደውልሃል እኮ ደውልሃል። ስልኮን ስልኮን አግኝቼ ደወልኩ። ስሞን መስጠት ፈቃደኛ አይደሉም ፈቃደኛ አይደለሁም። አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች፣ ይህን የዛሬውን በብሪታንያ የኢትዮጵያ ኤምባሲ ጽህፈት ቤት ውስጥ የደረሰውን ግርግር አስመልክቶ ያገኘነው የቪዲዮ ምስል ኢትዮጵያውያኑ አዳራሽ ውስጥ እየተዘዋወሩ ፊልም ሲቀርጹ ያሳያል። አሁን ደግሞ ምርጫ በአሜሪካ በያዝነው የአውሮፓ 2016 ዓ ም መገባደጃ ለነገሩ ጥቅምት 29 ቀን መሆኑ ነው። የፊታችን በሚካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ፉክክር በሁለቱ ተወዳዳሪዎች፣ የዲሞክራቲክ ፓርቲው እጩ ሴናተር ሂላሪ ክሊንተን እና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትርም ነበሩ ተቀናቃኛቸው የሪፐብሊካን ፓርቲው እጩ ዶናልድ ትራምፕ መካከል ያለው የመራጮች የድጋፍ ድምፅ ልዩነት እየጠበበ መምጣቱን አንድ አዲስ የወጣ የሕዝብ አስተያየት ግምገማ አሳይቷል። ሌሎች በርካታ የሕዝብ አስተያየት ግምገማዎች ግን አሁንም የክሊንተንን ብልጫ እያሳዩ ነው። በሌላ በኩል ሁለቱ ተፎካካሪዎች ትናንት ምሽት ላይ በአገር ደህንነት ጥበቃ አያያዝ ላይ ባተኮረና በብሔራዊ ደረጃ በተሰራጨ ልዩ የቴሌቪዥን ፕሮግራም ላይ በሰጡት አስተያየት በአገር መሪነት ለማገልገል የሚያስችል የመንፈስ መረጋጋትና ብቃት እንዲሁም አመዛዛኝነትን የተሞላ ጠባይ ያላቸው መሆኑን ተናግረዋል። የአሜሪካ ድምፅ ዘጋቢዎች ጂም ማሎንና ሪቻርድ ግሪን እዚሁ ዋሽንግተን ዲሲ ላይ ያጠናቀሯቸውን ዘገባዎች አሉላ ከበደ እንደሚከተለው አጣምሮ ያቀርባቸዋል። ክሊንተን በትላንትና ዕለት በኒውዮርኩ የአየርና የጠፈር ምርምር ቤተ መዘክር የኤንቢሲ ኒውስ ቴሌቪዥን ጣቢያ ባሰናዳው የአገር መሪ በተሰኘ ልዩ መድረክ ላይ ሲናገሩ ሚዛናዊነትና ጽኑነት በተለይ ጦርነትና ሰላምን በሚመለከቱ ጉዳዮች የአንድ ፕሬዝዳንት እጅግ አስፈላጊ ጠባዮች ናቸው ብለዋል። ክሊንተን አክለውም መሪ ማለት በቅጡ የሚያዳምጥ፣ ከባድና ውስብስብ ገጽታ ካላቸው አማራጮች በጥልቀት መርምሮና ገምግሞ እጅግ ሁነኛ ውሳኔ መወሰን የሚችል ሰው ነውም ብለዋል። የውጭ ጉዳይ ሚኒስትር በነበሩበት ወቅት ጽንፈኛው እስላማዊ ቡድን አይሲስ ላይ ጥቃት እንዲሰነዘር የጸጥታ አማካሪዎቻቸው የሰጧቸውን ምክር ቸል ብለዋል ሲሉ ክሊንተንን የከሰሱት ተቀናቃኛቸው ትራምፕ በበኩላቸው ጄኔራሎቻችንን ከንቱ አድርገዋቸዋል ሲሉም ሚስ ክሊንተንና ፕሬዚዳንት ኦባማን ወንጅለዋል። አይሲስን ለመደምሰስ የሚያስችል የራሴ የሆነ ምስጢራዊ እቅድ አለኝ የሚሉትን ትራምፕን ምስጢሩ አንዳችም እቅድ የሌላቸው መሆኑ ነው ሲሉ ክሊንተን በተራቸው ለመሪነት ያልተዘጋጁ ናቸው ብለዋቸዋል። በሌላ ፕሬዚዳንታዊ ምርጫ ዜና ቀደም ብለው የተካሄዱትን ጨምሮ በርካታ አገር አቀፍና የግዛቶች የሕዝብ አስተያየቶች ግምገማዎች የዴሞክራቲክ ፓርቲ እጩ ሴናተር ሂላሪ ክሊንተን የሪፐብሊካን ፓርቲ እጩ ተቀናቃኛቸውን ዶናልድ ትራምፕን አሁንም እየመሩ መሆናቸውን ቢያመላክቱም የሲኤንኤን የቴሌቪዥን ጣቢያና በህዝብ አስተያየት ግምገማ ስራዎች የተሰማራው የጥናት አጋሩ ኦ አር ሲ በጋራ ያካሄዱት አዲስ አስተያየት መመዘኛ ግን የሪፐብሊካኑ እጩ ዶናልድ ትራምፕ ተፎካካሪያቸውን ክሊንተንን አርባ አምስት ለ አርባ ሶስት በሆነ የሁለት ነጥብ ብልጫ እየመሩ መሆናቸውን ነው ያመለክተው። ፕሬዚዳንት ሆነው ቢመረጡ የሚከተሉትን የውጭ ፖሊሲ በትላንትናው እለት በፊላደልፊያ ከተማ ለደጋፊዎቻቸው ይፋ ያደረጉት ሚስተር ትራምፕ ይህንኑ የፖሊሲ እቅዳቸውን አስመልክቶ ከትላንት በስቲያ ማክሰኞም በተመሳሳይ በቨርጂኒያ ክፍለ ግዛት ባካሄዱት የምርጫ ዘመቻቸው ወቅት ባሰሙት ንግግር ማንሰራራት የታየበትን የድጋፍ አስተያየት ግምገማ ውጤት ዜና አጉልተዋል ሲኤንኤን ግዙፍ የሕዝብ አስተያየት ግምገማ ውጤት ይዞ ወጥቷል። ይህ ግዙፍ የሕዝብ አስተያየት ግምገማቸው ውጤት ያሳየው ትራምፕ እያሸነፈ መሆኑን ነው። መልካም ስነ ልቦናዊ የተጽዕኖ ያሳደረ ነው። ይህንን በተጨባጭ ነው የማውቀው። ትላንት የማይደውሉልኝ ሰዎች ዛሬ እየደወሉልኝ ነው። ሕይወት እንዲህ ነው አይደል? ሁለት ወራት ብቻ በቀሩት ፕሬዚዳንታዊ ምርጫ በአገር አቀፍ ደረጃና ለወትሮው ከፍተኛ ፍልሚያ በሚጠበቅባቸውና ወሳኝ በሆኑ በአብዛኞቹ ክፍለ ግዛቶች በተካሄዱ የሕዝብ አስተያየት ግምገማዎች ክሊንተን አሁንም ትራምፕን በብልጫ እየመሩ መሆናቸውን እያሳዩ ነው። በፍሎሪዳ ክፍለ ግዛት ባካሄዱት የእምረጡኝ ዘመቻ ወቅት ባሰሙት ንግግር ክሊንተን ተፎካካሪያቸውን ተችተዋል። የእስልምና እምነት ተከታዮችን ያቃልላል። ለሀገሩ ተሰልፎ ኢራቅ ላይ ለወደቀ ወንድ ልጃቸው የክብር ሜዳሊያ የተሸለሙ ወላጆችን የነገር ኢላማው ያደርጋል። ያ የእኛነታችን መገለጫ አይደለም። አዎን፣ በርካታ እቅዶች አሉን፣ ነገር ግን የምንቆምላቸው በርካታ እሴቶችም ባለቤቶች ነን። እናም ወዳጆቼ፣ ለአሜሪካ እሴቶች እንቆማለን። በሕዝብ አስተያየት ግምገማዎች ለታየው በሁለቱ ተፎካካሪዎች መካከል ለነበረው የድጋፍ ድምፅ ልዩነት እየጠበበ መምጣትና ለሚስተር ትራምፕ ውጤት ማንሰራራት ምክንያቱ በከፊል ክሊንተን የታየባቸው ድክመት ነው የሚሉ ተንታኞች አሉ። በአንጻሩ ክሊንተን የዲሞክራቲክ ፓርቲያቸው ጉባኤ ሲገባደድ በተካሄዱት የህዝብ አስተያየት ግምገማዎች ያስመዘግቡትን ከፍተኛ ብልጫ ድምፅ ይዘው ለመዝለቅ ተስፋ ማድረጋቸውን የሚናገሩ ተንታኞች ደግሞ ትራምፕ በገዛ ራሳቸው በተለያዩ ጊዜያት የቀሰቀሷቸው ውዝግቦች ላዘቀዘቀው ውጤታቸው ምክንያት እንደነበሩ ያስረዳሉ። ጀረሚ ማየር ዋሽንግተን አቅራቢያ በሚገኘው የጆርጅ ሜሰን ዩኒቨርሲቲ የፖሊሲ የመንግሥት አስተዳደርና የውጭ ጉዳዮች ጥናት መምህር ናቸው። ዶናልድ ትራምፕ በዚህ ምርጫ ማሸነፍ ይችሉ ይሆናል፣ ነገር ግን ያን እውን ለማድረግ በቅርብ ጊዜ ፕሬዝደንታዊ ምርጫ ፉክክሮች አንድም ፕሬዝደንታዊ እጩ ማሳየት ያልቻለውን ተቀናቃኛቸው ያስመዘገቡትን ብልጫ ማጥበብ መቻል አለባቸው። ይሁንና አሁን እርሳቸው ማድረግ የሚጠበቅባቸውን የሚያህል ነጥብ በዚህ አጭር ጊዜ ውስጥ ማስመዝገብና የጎደለውን ክፍተት ሞልቶ ማንሰራራት የቻለ እስካሁን በታሪክ ማንም የለም። ሁለቱ ተፎካካሪዎች በምርጫው ሂደት ለሚጠብቃቸው ቀጣይ ምዕራፍ በመሰናዳት ላይ ናቸው። የመጀመሪያው ፕሬዝዳንታዊ ክርክራቸውም ለፊታችን መስከረም 16 2009 ዓ ም ተይዟል። የፕሮግራም ማሳሰብ ያለን ክቡራትና ክቡራን አድማጮች በበርካታ የኢትዮጵያ ክፍሎች የኢትዮጵያን መንግስት ፖሊሲ በመቃወም የሚካሄደው እንቅስቃሴ ቀጥሏል። በአማራ ክልል ጎንደርና ጎጃም፣ በደቡብ ክልል በኮንሶ በኦሮሚያ ደግሞ በብዙ ከተሞች ተቃውሞ እየተካሄዱ ናቸው። መንግሥት አንዳንዱ የህዝብ ተቃውሞ ተቀባይነት አለው የሚል መግለጫ ቢሰጥም የሌላውን ህዝብ ሰላም ማስከበር አለብኝ በሚል በተቃዋሚዎች ላይ እርምጃ መውሰዱን ቀጥሏል። ባለፉት በርካታ ወራት በብዙ መቶዎች የሚገመቱ ተቃዋሚዎች በመንግስቱ ታጣቂዎች እንደተገደሉ የሰብአዊ መብት አስጠባቂ ድርጅቶች ገልጸዋል። ተቃዋሚዎችም በአንዳንድ አካባቢዎች በሰውና በንብረት ላይ የወሰዱት የኃይል እርምጃ እንዳለ ተመልክቷል። የወቅቱ ህዝባዊ አለመረጋጋት ወደ ለየለት ቀውስ እንዳያዘግት ምን መደረግ አለበት? በዚህና በሌሎችም መሰል አድማጮቻችን ጥያቄዎች ላይ መፍትሄ የሚሏቸውን መልስ እንዲሰጡ ምሁራንን ጋብዘናል። ከአዲስ አበባ ዩኒቨርሲቲ አቶ አባዋያሌው በአለፈለግ ሰላም ጥበብ ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበብ ታሪክ መምህር፣ ከመቀላ ዩኒቨርሲቲ አቶ ገብረ መድህን ገብረ ሚካኤል የፖለቲካ ሳይንስና ስትራቴጂክ ጥናቶች መምህር ናቸው። አስታውሱ፣ ርዕሱ የወቅቱ ህዝባዊ አለመረጋጋት ወደ ለየለት ቀውስ እንዳይዘልቅ ምን መደረግ አለበት የሚል ነው እና ጥያቄዎቻችሁን እስከ ዛሬ ማታ ድረስ በስልክ ቁጥር 202 የውስጥ መስመር 14 ደውሉ። በኢሜይልም ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ብላችሁ እስከፊታችን ሐሙስ ምሽት ድረስ ላኩልን። ሁለተኛውና ለአሁኑ ያቆየነው ለአዲስ ዓመት ዝግጅታችን የምናቀርበው ፕሮግራም ማሳሰቢያ ነው። መስከረም አንድ እንቁጣጣሽ የፊታችን እሁድ ነው። እናም ለወዳጅ ዘመድና ለቤተሰብ የእንኳን አደረሳችሁ ሰላምታና የአዲስ ዓመት መልእክት እንድታስተላልፉ ሰዓት ይዘነላችኋል። ሰላምታዎቻችሁን በተለመደው የነፃ መልእክት መቀበያ 2022059942 የውስጥ መስመር 14 አኑሮ በኢሜይል ከፈለጋችሁ ደግሞ በሆን አት ቪኦኒውስ ዳት ካም ላኩልን። የአዲስ ዓመት መልእክታችሁን የምናቀርበው እስከ ፊታችን ሐሙስ፣ ይቅርታ እስከ ሐሙስ እዚህ እኛ ዘንድ ከቀኑ 11 ሰዓት ድረስ ብቻ ይሆናል። ይህም በኢትዮጵያ አቆጣጠር እስከ ሐሙስ ከሌሊቱ 6 ሰዓት ማለት ነው። ክቡራትና ክቡራን አድማጮች በኢትዮጵያ ወቅታዊ ሁኔታ ላይ የተካሄደው ውይይት በነገው ምሽት ይቀርብላችኋል። ለዛሬ ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ተስታ በላቸውና በሌሎች ባልደረቦቻችን ስም የምንሰናበታችሁ ከብርሃን ኃይሉ አቀነባበሪያችን ጋር አዳነች ፍስሐዬና እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ።